ዶክተር ብሩክ ሀይሉ በድጋሚ ለጊዜው አመሰግናለሁ። ሰላም አቶ አሉላ፣ ባለፈው ሳምንት በጀመርነው ውይይት ሶስቱ የተለያዩ የመንግስት ቅርንጫፎች ውስጥ የሚኖረው ክፍፍል የመንግስት አስተዳደር ሚዛን እንዲጠበቅ እንዴት ሊረዳ እንደሚችል ተመልክተናል። በመጠኑ በመጨረሻው ካነሳ ውሎ ጥያቄ ነው የምንጀምረው በዚህ አደረጃጀት መሰረት አንዱ ሌላውን እየተቆጣጠረ የሚሄድበት አሰራር የተደላደለ መንግስት እንዲኖር የመርዳቱን ያህል የሕዝብ ጥቅም በአብዛኛው የሚጠበቅበትን ሁኔታ የሚያመቻቸውን ያህል አንዳንድ ጊዜ ሁሉም ስልጣን የፖለቲካ ፓርቲዎች ድርሻ አላቸውና እንደ ዩናይትድ ስቴትስ ባለ ሁለት አውራ ፓርቲዎች ያሉ ከተፎካካሪ ፓርቲዎች በአንዱ እጅ በሚወድቅበት ጊዜ በታሪክም ወደኋላ ተመልሰ እናያለን ምን አይነት ሁኔታ ይፈጠር ይሆን የሚለውን ጥያቄ ወርውሬልዎት ነበረ። ውይይታችን የቋጨ ነውና እስኪ ከዚሁ እንነሳ። አመሰግናለሁ አቶ አሉላ። እርግጥ ነው በአሜሪካ ፖለቲካዊ ታሪክ ውስጥ መለስ ብለን ስናይ እንዲህ አይነት ሁኔታዎች አሉ። ማለትም አንድ ፓርቲ ሶስቱንም የመንግስት ቅርንጫፍ ብራንች፣ ብራንችስ ኦፍ ገቨርንመንት አካላትን የተቆጣጠረበት ጊዜያቶች አሉ። አንደኛ ያ ፓርቲ ሶስቱንም ብራንቾች እንዴት ተቆጣጠረ ለሚለው አንድ ነገር አለ። የህዝብ ድምፅ ውጤት ነው፣ እና ወይ በተወሰነ በአንድ መልኩ የሶሻል የፖለቲካ ትኩሳት ከፍ ሲል ለምሳሌ፣ በሁለት ሺ አንድ ላይ ናይን ኢለቨን ነበር የመስከረም አንድ ጥቃት ነበር አሜሪካ ላይ የአልካይዳ። በዛን ወቅት የአሜሪካ ህዝብ ድምፅ ሲሰጥ ወደ ቀኝ ነው የዞረው፣ እና ሶስቱንም ብራንቾች ለተወሰኑ አመታት ፕሬዚደንት ሲሆን ያው ፕሬዚደንት ቡሽ ይዘዋል የተቀረቱንም ሪፐብሊካኖች ይዘው ነበረ። ወደዚህ ሊመለስበታል ታሪክንስ እያጣቀ ስምንት አቷሎ ላ ከተሱ መልካም ሺ ዘጠኝ መቶ ሀያ ሰባት እስከ ሺ ዘጠኝ መቶ ሰላሳ ሶስት ይሄ እንግዲህ እንደ አውሮፓ አቆጣጠር ነው። ሪፐብሊካኖች ለስድስት አመት ልበልት ሶስቱን ብራንቾች ፈርጠም ባለ ሁኔታ የተቆጣጠሩበት ጊዜ ነበረ። ያን የፕሬዚደንቱ ካልቪን ኮሊጅ ናቸው። እሳቸውም ሲለቁ ስልጣን ፕሬዚደንት ሄርበርት ሁቨር ተኳቸው። በዛን ወቅት ሕግ አስፈጻሚውንም ሕግ አመንጭውንም እንደገና ደግሞ ጁዲሽሪንም ሕግ ተርጓሚውንም ሶስት ነው ተቆጣጥረው ነበር። ያንን ወቅት ጠንከር ያለ የፖለቲካ ቀውስ የነበረበት ሁኔታ ነው የምናስታውሰው። በሰላሳ ሶስት ሰላሳ ሁለት ላይ አሜሪካ ደግሞ ትልቁ ዲፕሬሽን የሚባለው ኢኮኖሚክ ዲፕሬሽን ውስጥ ገባች። ከፍተኛ የኢኮኖሚ ድቀት የተከሰተበትን ጊዜ ነው የሚያስታውሱት። አዎ በሰላሳ ሁለት ሰላሳ ሶስት የጀመረው በዚህን ወቅት ነው። ይሄ እንደገና አታሉላ የኢኮኖሚክ ድቀቱ ሲመጣ አሜሪካ ጀምሮ ግሎባል ነው ዓለማዊ ነው የሆነው። ምን ሆነ እንደገና፣ ልክ እንደ ፔንደልም ይሄ እንደ ድሮ ሰዓት አንድ ወደዚህ አንድ ወደዛ ይመታል። ሰዓት መለኪያው አለ ሚዛኑን ጠብቁ አይደለም። ወዲያውኑ ወደ የት ነው ዞረው? ሶስቱንም አካላት ብራንች ኦፍ ገቨርንመንት ወደ ዲሞክራቶች ነው የሄደው። ድምፁ ህዝብ የሰጠው ሄርበርት ሁቨር ተሸነፉ። ማስልጣን ይዛል ፍራንክሊን ሩዝቬልት ስልጣን ይዛል። ከሰላሳ ሰባት እስከ ሺህ ዘጠኝ መቶ አርባ አምስት ለስምንት ዓመት በላይ ዲሞክራቶች ሶስቱንም የመንግስት አካላት የተቆጣጠሩበት ወቅት ነበረ። እንግዲህ እንደምናስታውሰው ከኢኮኖሚክ ዲፕሬሽኑም ለመውጣት ትልቅ አስተዋጽኦ ያደረጉት ዲሞክራቲክ ፓርቲ ናቸው። እንደገና ደግሞ አሜሪካ ከሁለት አመት በኋላ ወደ ሁለተኛ ታላቁ ዓለም ጦርነት ጠጋ ጠጋ እያለች ፐርል ሃርበር በአርባ አንድ ከፈነዳ በኋላ ጃፓኑ ጥቃት የዛሬ ሰባ አምስት አመት ከተፈጸመ በኋላ ያው አሜሪካ ጠቅልላ ገባችበት ጦርነቱ ያ ነው። እና የኢኮኖሚክ ችግርና ከዛ ደግሞ ጦርነት ውስጥ አሜሪካ የነበረችበት ወቅት ነው። ሮዝቬልት ስልጣን ላይ እንዳሉ ሲሞቱ፣ ሀሪ ትሩማንም ተተክተው ስልጣን በተረከቡበት ወቅት እስከ አርባ አምስት ድረስ ዲሞክራቶች በደምብ ተቆጣጥረውታል። ከዛ በኋላ ደግሞ በታሪክ ይዘልና ወደ አይዘናወር ዘመን የሪፐብሊካን ተራ ይሆናል። እንግዲህ ታይ ከሪፐብሊካን ወደ ዲሞክራት ከዲሞክራት ወደ ሪፐብሊካን ነው። ከሀምሳ ሶስት እስከ ሀምሳ አምስት ለተወሰነች ሶስት አመት እንበለው አይዘናወር ፕሬዚደንት ነበሩ፣ ሪፐብሊካን ፓርቲን ወክለው በሚገባ ሶስቱ መቆጣጠር ችለው ነበር ሪፐብሊካኖቹ። ይህም እንግዲህ ከህዝብ ድምፅ የመጣ ነው። ቀጥሎ ደግሞ ቀረብ እያለ ለመምጣት ነው። በጆኔት ኬኔዲ ጊዜ ለምሳሌ ከስልሳ አንድ ሲሞቱ፣ ያው ጆንሰን ተኳቸው ምክትላቸው፣ ከስልሳ አንድ እስከ ስልሳ ዘጠኝ ለምሳሌ ዴሞክራቶች ለስምንት ዘጠኝ አመት ሶስቱንም በደምብ ጠቅለለው ይዘዋል። እና እዚህ ላይ ተዋሉ ላይ አመሳት የለብን አምሳሌ፣ ዲሞክራቶቹን የሚታወቁበት ይሄ ሲቪል ራይትስ ሙቭመንት እና ውጤቱ እንደ ሁላችን እንደምናውቀው ስልሳ አራት ስልሳ አምስት ስልሳ ስድስት የነበረውን ንቅናቄ ጆንሰን በጎና ፕሮግሬሲቭ የሆነ ህጎችን ህግጋት ማሳለፍ የቻሉትም ዲሞክራቶቹ ሶስቱን ቅርንጫፎች ስለተቆጣጠሩ ነው። እና ለአንድ ፓርቲ የሚያስችለው ከሆነ የሚያስኬደው ድረስ ሄዶ ለውጥ ለማምጣት ወይም ለመቀልበስም የሚያደርገው ጥረት ይኖራል። እና ከዛ በኋላ እንግዲህ ለሰላሳ አመት በላይ ምንም ሁኔታ አልታየም። ወደ ቡሽ አስተዳደር ነው ተመልሶ። ምን ቀደም ብለው የጠቀሱት ሁለት ሺ አንድ አመተ ምህረት በአውሮፓውያን የዘመን አቆጣጠር የአልቃይዳ ጥቃት ከተከሰተ በኋላ ወደ ቀኝ አዘነበለ። ትክክል። የኦባማን አስተዳደር አለ ሁለት አመት እሱ ላይ ምን እንዳነሳሳል። የመጀመሪያዎቹ ሁለት አመታት እስኪ ያንሷቸው እነሱንም፣ የቅርብ ጊዜ ናቸው። የኦባማ ለምሳሌ የመጀመሪያው ጥቁር አሜሪካዊ ነው። የህዝቡ ለውጥ ፈላጊና ሙቀትና ግለት ወደ ሴንተርና ወደ ግራ ያዘመመ ፖለቲካ አቅጣጫ ነበር። ህዝቡን በዛ መልክ ነው ድምጽ የሰጠው። ከሁለት ሺህ ዘጠኝ እስከ ሁለት ሺህ አስራ አንድ የኦባማ አስተዳደር ሶስቱን ብራንች ተቆጣጥረዋል የሚል አባባል አለ። ይሄ ስህተት መሆኑ ለማስመርበት ፈልጌ ነው። ብዙ መጽሐፍት ላይ ቀርባል። ስህተትነቱ ከምንድን የመነጨው ሶስቱ ብራንቾች ቅርንጫፎች በአንድ ፓርቲ ወደቁ ስንል መርሳት የሌለብን ከፍተኛው ፍርድ ቤት ከፖለቲካ ነፃ ነው ተብሎ ቢገመትም አዝማሚያቸውን ታይቶ እሱም ነፃ ሆኖ ሲገኙ ነው። ግን በዛን ወቅት ከ2009 እስከ አስራ አንድ አምስቱ ከዘጠኙ ወደ ሪፐብሊካን ወደ ኮንሰርቫቲቭ የሚያዘሙ አራቱ ወደ ሊበራል ወይ ዴሞክራቲክ የሚያዘሙ የከፍተኛ ፍርድ ቤት ጀስቲስ እና ቺፍ ጀስቲስ ነበሩ እና ይሄ የስህተት ነበር። የህግ ተርጓሚውን አልተቆጣጠረም። የፕሬዚዳንት ኦባማ ፓርቲ ልክ ነው ሶስቱን መቆጣጠር አለበት፣ አንድ ፓርቲ ሶስቱንም ተቆጣጥሯል ብለን ለማለት ለማስለኘት እና ቅድም የጠቀስኩል ሶስቱንም የያዙበት ወቅት ናቸው፣ ለየት ያሉ ወቅት ናቸው ለማለት መልካም የመጨረሻው ፕሬዚዳንት ቡሽ ናቸው። ዶክተር ብሩክ፣ ይሄ አሁን መጨረሻ የጠቀሱትን ጨምሮ የህግ ተርጓሚው ጠቅላይ ፍርድ ቤቱን የሚቆጣጠረው ክፍል ትልቅ ውሳኔ የሚሰጠውን ያህል በፕሬዚዳንት የሚሰየም ነው። ሁለቱ ምክር ቤቶች ውስጥ የሚያገለግሉት የምክር ቤት አባላት በምርጫ ነው የሚመጡት። ፕሬዚዳንቱ በምርጫ ተፎካክረው ነው ተወዳድረው ነው ከቀናቸው ሶስተኛውን የመሰየም እድል ስላላቸው ፕሬዚዳንቱ ክፍተት ሲኖር እንዳሁኑ ፕሬዚዳንት ትራምፕ እንዳደረጉት እጩ አቅርበዋል መሰየም ሲችሉ በእርግጥም ሶስቱንም ተቆጣጠሩ የሚባለው ሁኔታ ይፈጠራልና የህግ ተርጓሚው ክፍል ተጽዕኖ ፖለቲካ ዘመን መሆናቸው ይለያልና የፕሬዚዳንቱ ምርጫ ላይም ትልቅ ተጽዕኖ ያሳድራልና ያን ለመምረጥ የሚደረገው ፉክክር እስኪ ይሄን ይመልከቱልን። ውይይቱ አልተቋጨም። ለዚህና ለቀሪው አወያይ ጥያቄዎች በዶክተር ብሩክ ሙያዊ ትንታኔ በቀጣይ ፕሮግራማችን እንመልሳለን። ለአሁኑ ግን እንግዳችንን ዶክተር ብሩክ ኃይሉን ለጊዜያቸው እናመሰግናለን እግዚአብሔር